The Voice of America. 12 12 12 በሚል ስም ለነገ ነሐሴ 12 2012 ዓ.ም የተጠራው ሰልፍ ህገወጥና የጥሪው አላማም ፀረ ሰላም በመሆኑ ህብረተሰቡ ለዚህ ሰልፍ ተባባሪ እንዳይሆን የፌዴራል ፖሊስ ኮሚሽን አሳሰበ። በሌላ በኩል አቶ ጃዋር መሐመድ ታሟል፣ ችግር ደርሶበታል ተብሎ በተለያዩ የሚዲያ አውታሮች የሚወራው ሐሰተኛ መረጃ መሆኑንና ግለሰቡ በተሟላ ጤንነት ላይ የሚገኝ መሆኑን የፖሊስ ኮሚሽኑ ገልጿል። በመሆኑም በዚህ ሰበብ ሰውን እያወናበዱ በሐሰተኛ ወሬ የፍርድ ሂደቱን ለማዛባት የሚደረገው ጥረት በማናቸውም ሁኔታ ተቀባይነት የሌለው ተግባር መሆኑን ሕብረተሰቡ ተገንዝቦ ለሕገወጥ ጥሪዎችና ቅስቀሳዎች ተባባሪ እንዳይሆን አሳስቧል። ሕብረተሰቡ ሰላምና ጸጥታ በማስከበር ተግባር ላይ ከተሰማሩ የጸጥታ ኃይሎች ጎን ተሰልፎ ሰላሙን እንዲጠብቅ ኮሚሽኑ ጥሪውን አስተላልፏል። በሌላ ዜና የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ዛሬ በወቅታዊ ሀገራዊና የፓርቲ ጉዳዮች ላይ በመወያየት አቅጣጫ ማስቀመጡ ተዘግቧል። ከውይይቱ በኋላ ባወጣው መግለጫ ፈተናን ወደ ጥንካሬ እየቀየርን የኢትዮጵያን ብልጽግና እውን እናደርጋለን ብሏል።